የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19ና በ22 ሜትር ባንዶች በየቀኑ ከሚ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ¶¶ በመካከላቸው የተፈጠረው ነገር ነው። ኢትዮጵያ ውስጥ ቀውሱን እያባባሰ ያለው ግን በእነሱ ለውጥ አያመጡም ማለት ሀገሪቱ ውስጥ የተፈጠረው ሁኔታ ወደኋላ የሚመሳል ማለት አይደለም። በማናቸውም ሁኔታ ኢትዮጵያ ውስጥ የለውጥ እንቅስቃሴው እየገፋ መጥቷል። ይህ የለውጥ እንቅስቃሴ ኢትዮጵያን ሁሉ በጋራ ተጠቃሚ የሚሆኑበት ስርዓት እንደ ኢትዮጵያ የሚለው ነገር እያነጋገረ እንዳለ ይገነዘባል ነው። ሚዲያውም ኃላፊነት አለበት። ከዚህ አንጻርም እኛም መረጃውን መስጠት ሲቻሳውም፣ በመረጃዎች መካከል፣ በህዝብ መካከል፣ በሃይማኖቶች መካከል በዚህ ቅራኔ የሚያባብሱ ነገሮች ላይ እሱን እየጠነቀቀ እየሰራን መሆኑ በቋፍ ላይ ያለችን ሀገር ወደ ባሰ መቀመቅ ውስጥ እንዳንከታት በእኛ በኩል በጥንቃቄ። ለኢትዮጵያ ሕዝብ ደግሞ ይህ የመከራ ጊዜ ያልፋል፣ ወደዛ ወደ ገደል ሊገፋህ የሚፈልግ ኃይል አለ፣ አስቀድመ ማወቅ መጠንቀቅ አለብን የሚሉ ጽሁፎች እንጂ እንደዚህ ተገኝ ተብሎ አንዳንድ ሚዲያዎች እንደሚያደርጉት ትራርጠን ሳናረጋግጥ ለህዝቡም ይጥቀም ይጉዳ ሳንመዝን የምናወጣቸው ነገሮች የሉም። በኢትዮ ሚዲያ በኩል ሁለት ፕሮግራሞች ዛሬ በአንድ ገጥመው የአገር ጉዳይና የጠረጴዛ ዙሪያ ውይይታችን በአገር ውስጥ ቀውስ ሲቀሰቀስ አንዳች ተቃውሞና የለውጥ ጥያቄዎች አሊያም እንቅስቃሴዎች ጎልተው በሚሰሙበት በማኅበራዊና የማኅበረሰብም ሆነ በመደበኛ የመገናኛ ብዙሀን ከሚተላለፉ መልእክቶች ጋር መታሰብ ያለባቸው ጉዳዮች ይኖሩ ይሆን? ለመሆኑስ የአካባቢ ራዲዮኖችና የማኅበራዊ መገናኛ ብዙሃንስ ከመደበኛው መገናኛ ብዙሃን እኩል ኃላፊነት ይኖርባቸው ይሆን? ትኩረት ሰጥተን እንወያይበታለን። የሰማችኋቸውም ከአራቱ ተወያዮች ሁለቱ ናቸው። የትምህርት ጉዳይ ዛሬ የሚያነጋግረው ስለ ትምህርት። በአሁኑ ጊዜ የተጻፉትን ሳነብ ብዙዎቹ ትኩረቱ ወደ ፖለቲካ የሄደ አድርገው ነው ያቀረቡት። የትምህርት አሰጣጡ እንዲያው እንዳለ ከውጭ የመጣ ኢትዮጵያዊነትን ያልተላበሰ ስሜት የሚሰጥ አጻጻፍ ነው የሚነበበው። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክ የከፍተኛ ትምህርት መቋቋምና መስፋፋት ጉዞ በኢትዮጵያ ርዕሱ ነው። የሰማችኋቸው ደግሞ የመጽሐፉ ደራሲ ዶክተር አክሊሉ ሀብቴ ናቸው። እርሳቸውም ሰፋ ባለ ውይይት አብረውን ያመሻሉ። በጥቅምት አንድ አጥንት ይባላል

ጊዜው እንደፈቀደልን እናቀርባለን። ጤና ይስጥልን አድማጮች፣ እንደምን ሰነበታችሁ፣ እንደምን አመሻችሁ። ከእሁድ ጥቅምት 12 2010 ዓ ም የራዲዮ መጽሔት ልዩ ልዩ ዝግጅቶቻችን ጋር አቀናባሪያችንን ንጉሡ ታምሬን ይዘን የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበነን። እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከዜናው በኋላ እንመለሳለን። እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ዛሬ በሶማሊያ መንገድ ዳር የተቀበሩ ፈንጂዎች ለስድስት ሲቪሎች ሕይወት መጥፋት ምክንያት መሆናቸው ተዘግቧል። ይህ የዛሬው ጥቃት የደረሰው ከአንድ ሳምንት በፊት በዋና ከተማ ሞቃዲሾ ከባድ መኪና ላይ የተጠመደ ፈንጂ ቢያንስ ለ368 ሰዎች መገደልና ሌሎች 228 መጎዳት ምክንያት ከሆነ በኋላ ነው። በዚያ ጥቃት አሁንም ሌሎች 60 የሚሆኑ የደረሱበት አይታወቅም። ሳይሞቱ አልቀሩም ነው የሚባለው ከሞቃዲሾ ሰሜን 35 ኪሎ ሜትር ርቃ በምትገኘው በዳኒጋ መንደር ከርቀት በሚቆጣጠሩት ተቀባሪ ፈንጂ በደረሰው ጥቃት ሁለት ሴቶችና አራት ወንዶች መገደላቸውን የታችኛው ሸበሌ የምክትል አስተዳዳሪ አሌ ኑር ሙሐመድ አስረድተዋል። ፈንጂው አንድ መለስተኛ የመንገደኞች ማመላለሻ አውቶቡስ ነው የመታው ተብሏል። የሀገሪቱ ፕሬዚዳንት ሞሐመድ አብዱላሂ ፋርማጆ እያደገ ለመጣው የሽብር ጥቃት ምላሽ ለመስጠት በያዙት ጥረት የዩጋንዳን ወታደራዊ እርዳታ ለመጠየቅ ዛሬ ወደ ካምፓላ በረዋል ተብሏል። በኒጄር አራቱ የዩናይትድ ስቴትስ ግሪን በሬት ወታደሮችና ሌሎች አራት የናይጄሪያ ኃይሎች በተገደሉበት ተመሳሳይ ጥቃት ትላንት በትንሹ ከአስራ ሁለት ያላነሱ ፖሊሶች መገደላቸውን የሀገሪቱ ባለሥልጣናት ተናግረዋል። ጥቃቱ የደረሰበት አካባቢ ኒጄር ከማሊ ጋር የምትዋሰንበት ሲሆን የአሸባሪዎቹ ዋና ምሽግ እንዳለበት ይታመናል። የትላንቱ ጥቃት የተፈጸመው ከዋና ከተማዋ ከኒያሚ ሰሜን ምዕራብ 200 ኪሎ ሜትሮች ርቃ በምትገኘው በአዮሩ ከተማ ውስጥ ነው ተብሏል። ከሁለት ሳምንታት በፊት የአራቱ የዩናይትድ ስቴትስ ወታደሮች በኒጀር መገደል ዋሽንግተን ውስጥ ከባድ የፖለቲካ ፍጭት የፈጠረ ሲሆን ሕግ አርቃቂዎች ስለ ድንገቱ ተጨማሪ መረጃዎችን ለማግኘት እየጣሩ ነው። ትላንት በፍሎሪዳ ኩፐር ከተማ በዚያ ጥቃት ከተገደሉት አንዱ የሆነው የላ ዴቪድ ጆንሰን የቀብር ስነ ስርዓት ተፈጽሟል። የዚምባብዌ የረጅም ጊዜ ፕሬዝደንት ሮበርት ሙጋቢ የድርጅቱን ዓላማዎች በዓለም እየተዘዋወሩ እንዲያስተዋውቁ የዓለም የጤና ድርጅት በቅርቡ የሰጣቸው የጉድዊል አምባሳደርነት ስያሜ ዛሬ ሰርዟል። የደብሊው ኤች ኦ ዋና ዳይሬክተር ቴዎድሮስ አድሃኖም ገብረ ኢየሱስ ሙጋቤ ኔሾ ሙት በዩራጓይ የሚካሄደው ጉባኤ ከመጀመሩ ሁለት ቀናት በፊት እንደነበር ይታወሳል። ለውሳኔያቸው የሰጡት ምክንያትም ሙጋቤ የአካባቢውን መሪዎች በማግባባት ይረዳሉ፣ ሀገሪቱም የጤናን አገልግሎት ለሁሉም ለማዳረስ ያላት ቁርጠኝነት የማይናቅ ነው የሚል ነበር። ወዲያው ግን ከሀያ የሚበልጡ ድርጅቶች የቴዎድሮስ አድሃኖምን ውሳኔ በማውገዝ የጤና ባለሥልጣናት መደንገጣቸውንና በጥልቅ እንዳሳሰባቸው የሚገልጽ መግለጫ አውጥተዋል። የሙጋቤ የሰብአዊ መብቶች አያያዝ ሬኮርድ ብልሹ መሆኑንና በእርሳቸው የ30 ዓመታት አመራር የዚምባብዌ የጤና ጥበቃ አገልግሎት ፈጽሞ መንኮታኮቱን በመግለጫቸው አመልክተዋል። ድርጅቶቹ በዓለሙ ጤና ድርጅት የመጀመሪያው አፍሪካዊ መሪ በቴዎድሮስ አድሃኖም ገብረ ኢየሱስ ለሙጋቤ የተሰጠውን የጉድዊል አምባሳደርነት ሹመት ዩናይትድ ስቴትስ አሳዛኝ ስትል አውግዛለች። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን በአካባቢው የኢራንን ወታደራዊ ጥንካሬ ለመቋቋም በሚል አሜሪካ ከሳውዲ አረቢያና ከኢራቅ ጋር የነበራትን ግንኙነት ትላንት ወደ ተሻለ ከፍ ያለ ደረጃ አሸጋግረዋል። ቲለርሰን ዛሬ ሪያድ ውስጥ በሳውዲና ኢራቅ መካከል ግንኙነቶችን ለማሻሻል የተቋቋመው የትብብር ኮሚቴ የመጀመሪያ ስብሰባ ላይ ተገኝተዋል። ሚስተር ቲለርሰን በዚሁ ወቅት ለሳውዲው ንጉሥ ሳልማንና ለኢራቁ ጠቅላይ ሚኒስትር ሃይደር አል አባዲ ሲናገሩ ሁለቱ አገሮች በባግዳድ እና በሪያድ መካከል ተቋርጦ የቆየውን የቀጥታ በረራ እንዲቀጥል መወሰናቸው ከፍተኛ ጠቀሜታ አለው ብለዋል። በመጨረሻም የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ገዢው የጥምረት ፓርቲ በዛሬው ጠቅላላ ምርጫ በተደላደለ መልክ ለማሸነፍ የሚችልበት ሁኔታ ላይ መድረሱን እስካሁን የተገኙ የቆጠራ ውጤቶች ይጠቁማሉ። ዜናው አበቃ። የራዲዮ መጽሔት ተጀመረ አሁን የሳምንቷ ምርጥ ግጥም ስነ ቃልን ተጎናጽፈው በብር ወዝ በጸዳሉ የፊደል ጮራ ፈንጥቀው ከብርሃኑ ያካፈሉ ማስተዋልን ተመርኩዘው የዕውቀት ችግኝ የተከሉ የልማድን ኬላ ሰብረው አዲስ ክስተት ያበቀሉ የእድገት ራዕይ እንዲያብብ መሥዋዕትነት የከፈሉ መክሊታቸውን አብዝተው የጥበብን ሀብት ያቀበሉ በምግባራቸው ጸንተው ትውልድ ለማነጽ የታገሉ ቋሚ ቅርሱ ወርሰው ያወረሱ ምንኛ ናቸው የታደሉ ለኢትዮጵያ ሻማ ሆነው ከዕድሏ ተቆላልፈው ከእጣዋ ተቆራኝተው ለእርሷነቷ ክብር ታጭተው ለነጻነት ዋጋ ከፍለው አዲስ ተስፋ መንጭተው በጽኑነት ቃል ኪዳን እምነታቸውን አጥልቀው ትህትናን ተላብሰው ፈሪሃ እግዚአብሔርን ታጥቀው ታሪካቸውን አክብረው ውርሳቸውን ጠብቀው በዘመናት የማይመክን የቀለም ምንጭ አፍልቀው የእውቀትን ሐውልት የተከሉ ትውልድ አንጾ ያደረሱ ምንኛ ናቸው የታደሉ። ቋሚ ቅርስ ወርሰው ያወረሱ ምንኛ ናቸው የታደሉ። ውለታ የሳምንቷ ምርጥ ግጥም ነበረች። የተሰማችው ገጣሚው ቴዎድሮስ አበበ ነው። እናመሰግናለን የቴዎድሮስን ውለታ ዛሬ ያቀረብናት። በነገራችን ላይ ባለፈው እሁድ የዶክተር አክቢ መጽሐፍ ሲመረቅ ከተናጋሪዎቹ አንዱት ነበርና መጨረሻ ላይ ፈተና ከሚለው መጽሐፉ ላይ ውለታን አነበበ። መልካም። እነሆ አሁን ደግሞ ቀዳሚዋን የምሽቱን ምርጥ ዜማ

ይርዳው ጤናው ነው ሰራችልኝን የተጫወተልን። ይርዳው እናመሰግናለን። አድማጮች፣ አሁን የአገር ጉዳይ አዎ ጉዳይ የአገር ዝግጅቱ ውይይ በሀገር ውስጥ ቀውስ ሲቀሰቀስ አንዳች ተቃውሞና የለውጥ ጥያቄዎች እንዲሁም እንቅስቃሴዎች ጎልቶ በሚሰሙበት በማኅበራዊና የማኅበረሰብም ሆነ መደበኛ የመገናኛ ብዙሀን የሚተላለፉ መልእክቶች ጋር መታሰብ ያለባቸው ጉዳዮች ምን የሆኑ ለመሆኑ፣ የአካባቢ ራዲዮኖችና የማኅበራዊ መገናኛ ብዙሀንስ እንደ መደበኛ ሁሉ አንዳች ኃላፊነት ይኖርባቸው ይጠበቅባቸው ይሆን? ድም እንዳልነው፣ ትኩረት ሰተን እንዋይበታለን። ተዋናዮቹና ተወያዮቹ ኢትዮ ሚዲያ ፎረም በመባል የሚታወቀው ከፍተኛ ተነባቢነት ያለው በኢትዮጵያ ጉዳዮች ላይ ያተኮሩ ጽሑፎች የሚታተሙበት የኢንተርኔት ድረገጽ ዋና አዘጋጅ አብርሃ በላይ የኢሳት ራዲዮና ቴሌቪዥን አዘጋጁ ሲሳያጌና ሆን አፌርስ የተሰኘው የኦንላይን መጽሔት ጸሐፊው ዳንኤል ብርሃኔና በዋሽንግተን ዲሲና አካባቢዋ እንዲሁም በኢንተርኔትና በስልክ የሚሰማው አዲስ ድምፅ የተባለው የማህበረሰብ ራዲዮ አዘጋጅና አቅራቢ አበበ በለው ናቸው። በቅድሚያ እንግዶቻችን እንኳን በሰላም ወደ አሜሪካ ድምፅ በተለይም ወደ ራዲዮ መጽሄት መጣችሁን። አሉላ እንግዲህ በመግቢያው ላይ በዚህ የጠረጴዛ ውይይት ለእናንተም ነው። በኢትዮጵያ እንደምታውቁት ለውጥ ለውጥ የሚሸት ነገርም አለው። ወደኋላ መለስ ብንል ለሁላችሁም ቀጠሮ ሲይዝ እንዳልኩት እንደምታውቁ አሉላ ጋዜጠኞች አንድ ጊዜ ድንገት እንደ ተፈቱ፣ ከዛ በፊት እርግጥ ህዝብ አመፅ ነበር፣ በጎንደር በደብረ ዘይት። ያን ተከትሎ ወዲያው ጋዜጠኞች ተፈቱ። እንዴ ጥሩ ነው ተባለ። ከጋዜጠኞች መፈታት በኋላ ደግሞ አንዳንድ የመንግስት ባለስልጣናት ደግሞ እየጠፉ እየከዱ እናያለን ተከትሎ ደግሞ የመንግስት ባለስልጣናት እየለቀቁ ናቸው። ቱባ ቱባ ባለስልጣናት የሚባሉ አንዳንድ ሰው የተለያየ ሀሳብ ይሰጣል። ይሄ መንግስት በቃው ማለት ነው ወይ? በዚህ መሀል ግን ህዝብን በተለያየ ዘዴ የምናገለግል ምናልባት ህዝብ ውስጥ ጭንቀት ካለ ይሄን ጭንቀት በተመለከተ ምንድን ነው ማድረግ ያለብን? የሚዲያ ሚና ምንድን ነው ነው ያሉላ ጥያቄውን ደግሞ መንደርደሪያውን ጥሩ አድርግሃል። አዲሱ እንደምትነበቡበት እንደምትሰሙበት የማህበረሰብ አገልግሎት የምሰጡ አላችሁ። በብዙዎች የሚነበብ ድረገጽ በአማርኛም በእንግሊዝኛም የሚቀርብባቸው አላች አላችሁ እንደየተሰማራችሁበት መስክ እንዳላችሁበት ቦታ ታዳሚዎቻችሁ ደረጃውም አይነቱም ይለያያል። ይሁንና በአገር ውስጥ ቀውስ ሲቀሰቀስ አንዳቸው የተቃውሞና የለውጥ ጥያቄዎች ሲሰሙ እንቅስቃሴዎች ጎልቶ በሚታዩበት የማህበራዊም ሆነ የማህበረሰብ መገናኛ ብዙኃን እንደ መደበኛው መገናኛ ብዙኃን ኃላፊነት አለባቸው ወይ? ካለባቸውስ ኃላፊነታቸው ምን ይሆን? እንዴት ነው መረጃዎች ከተገኙበት ምንጭ ለህዝቡ የሚደርሱት? ያን ኃላፊነት ትወስዳላችሁ ወይ ነው መሰረታዊ ጥያቄ ና በዚህ ነጻ ከፈት ባለው ሀሳብ እንጀምርና ቀጥታ በሚነጣጠሩ ጥያቄዎች እናዳብረው። ካለ ካለው ከንተን ጀምር። እንግዲህ ጄኔራል ጥያቄ ነው ሌሎቹ መልካም፣ ከአንተ ሁኔታ ጋር የሚሄድ ጥያቄ ላቅርብልህ። የኢትዮጵያ ጉዳዮች ላይ በፖለቲካ ላይ የሚያተኩሩ ጽሁፎችን ታወጣለ በሆርን አፌርስ። እነኝህን ጽሁፎች ስታወጣ የምትወስደው ኃላፊነት አለ? ለምታወጣው መረጃ ትክክለኝነት የቱን ያህል ትሄዳለ? እንዴት ታረጋግጣለ? የተሳሳተ ሆኖ ሲገኝ ምን ታደርጋለህ? እዚህ ጋር ቆየት ብለን ብንደርስ ደስ ይለኝ ነበር፣ ግን አንተ ቀጥተኛ ጥያቄ ስለፈለግ ነው። ነርጃ ልቅ ጥያቄ። ይህን እዚህ ናችራሊ ራሳችን ሊሚት ስለምናደርግ አንድ ሚዲያ የሚዲያን ሚና እየተጫወተ ያለ ግለሰብ ይሁን ፕላትፎርም መድረክ፣ የተለያዩ ፍላጎቶችን ማመጣጠን መቻል አለበት። አንደኛ የህዝብ ጥቅም ይኖራል። በአንድ በኩል የህዝብ የማወቅ መብት አለ፣ በሌላ በኩል ደግሞ የህዝብ ሰላም ወይም መረጋጋት፣ አላስፈላጊ ችግር እንዳይሰጠት የመጠንቀቅ ሁኔታ ይኖራል። በእኛ አገር ሁኔታ መረጃዎች ትክክለኛ መሆናቸውን እስከራገጥ ድረስ ችግር ሊፈጥሩ የሚችሉበት ሁኔታ የምናስተላልፍ ደረጃ ላይ ብዬ አላስብም። ለምሳሌ ሚላ ማለት ነው ላይቭ ማስተላለፍ ላይቭ ስትሪሚንግ እዛ አቅም ላይ አይደለም ያለ ነው። እኛ መረጃውን አግኝተን በጣም ፈጠን ከተባለ አንድ ሰዓት ሁለት ሰዓት ወይ ደግሞ ሰዓታት ግማሽ ቀን በኋላ ነው ያ መረጃ የምናቀርበው። ሌሎቹ እንደ ኬንያ የኢንተርኔት እና የካፓስ ችግር የለባቸው ሀገሮች በቀጥታ ችግሩ ካለበት ሰዓት ላይ ያስተላልፉ ስለሚችሉ የማቀጣጠል ሚናል ነው እኛ ጋር ግን ኦልሬዲ የጊዜ ክስተቱ በራሱ የማጠቃጠል አቅሙም ስለሚገድበው እውነታነቱን ካረጋገጥን ሳንክሲያ በቂ ነው። ከዛ በኋላ ለህዝብ የማቅረብ ታሳቢ አድርገን ነው ማቅረብ ይኖርብን። ስቲል አንዳንድ ለምሳሌ ሰዎች በከፍተኛ ደረጃ የተጎዱበት ምስል ወይ ደግሞ ከፍተኛ ብሔር ቁጣ ሊቀሰቀስ የሚችል እንደዚህ በዚህ አይነት ነገሮች ላይ ጥንቃቄ ማድረግ ምናልባት ራሳችን ሰብሱል ማድረግ ሊያስፈልገን ይችላል። መልካም ጥያቄዎች እናስከትላለን። በቀጥታ በራሳችን መድረክ ላይ የሚተላለፉትን አዲሱ የሰሞኑ ሁኔታ እንዴት አየኸው? የሚለውንም ከኢህአደግ ባለስልጣናት እንደነ አቶ አባዱላ እንደነ አቶ በረከት የመሳሰሉ ስልጣን ለቀቁ ተባለ። ይሄንን ህዝቡ በተለያየ መንገድ ነው የተረዳውና እንዴት አርገ ዘገብከው? ውጥረት አለ ነው የሚባለው አገሪቱ ውስጥ፣ ያን ሁኔታ ለህዝቡ ለማድረስ ምን አይነት ዘዴ ተጠቀምከ የሚለውን በኋላ ትመለስበታለሁ። በዚህ ጉዳይ ላይ ወደ አብርሃን ሂድ። እሺ፣ ኢትዮ ሚዲያ እንደምታውቁት በአብዛኛው አንዳንድ ጸሐፊ ጦማሮችን እናወጣለን። ዜናም እናወጣለን ግን የመጀመሪያው ጥያቄ እንዴት ነው የምትደነግጉት ወይ እንዴት ነው መረጃውን እንዴት ለማረጋገጥ ትሞክራላችሁ የሚባለውን በተቻለ ለሁለተኛ፣ ሶስተኛ ምንጮችን በመጥቀስ ነጻ የሚባሉት ሚዲያዎችን ራሱ ቮይስ ኦፍ አሜሪካ ይሁን እንደ ቢቢሲ፣ ሮይተርስ፣ አሶሽትድ ፕሬስ ካወጡት ሀገር ውስጥ ያሉ እነሱም በተቻለ መጠን በሰፊው እንጠቅማለን። የራሳችንም እንዳልኩት በአንደኛ በሁለተኛ ደረጃ የሚገኙ ምንጮችን ተጠቅመን ለማረጋገጥ እንሞክራለን። የሰሞኑ ለተባለው አንዳንድ ትላልቅ ሹማምንት ኢህአደግን ጥለው እየሄዱ ነው የሚባል አለ። እኛ እንግዲህ የተገኘውን እውነት መሆኑን ስለተረጋገጠ እናወጣለን አውጥተናልም። ነገር ግን የአቶ አባዱላ ገመዳ ይሁን የአቶ በረክት ስምኦን የስልጣን ለቀቁ የሚለው ደግሞ ለምሳሌ ለኦሮሚያ ክልል የአቶ አባዱላ መልቀቅ ትልቅ አንድምታ ሊኖረው ይችላል። በረከት ስምኦንም ለሚደግፉ ሰዎች እንደዛው ተሰሚነት ሊኖረው ይችላል። ነገር ግን በቲቲኤልኤስ አካሄድ ወይ ፖሊሲ ግን የሆነ ተጽዕኖ ይኖረዋል ብዬ ፈጽሞ አልገምትም። እነሱ ቀርቶ የአባዱላ ድርጅት ኦህዴድም ቢፈርስ በቃ እኛ ከህወሓት ጋር መጓዝ አልቻልንም ጸረ ዲሞክራሲ ነው ብሎ እኳ ኦህዲድ ራሱን በራሱ ቢያፈርስ እኳ በአዴንም እንደዛ ቢያደር እንኳ ቲፒኤልኤፍ ፖሊሲ ይቀይራል ማለት ዘበት ነው። አይ እኔ እንግዲህ ህዝብ ጠልቶኛል፣ የነበሩ አጋዥ ድርጅቶችም እየከዱ ነው ብሎ ፖሊሲ ይቀይራል የሚል ስሜት አንደርሰን ፈጽሞ የለኝም። ለምን ከመጀመሪያ ጀምሮ ወያኔ ያው የራሱን አካሄድ ጉልበተኛ እንደሆነ በጉልበት በጠበንጃ ኃይል ሲወለድም ከመጀመሪያ ጀምሮ ፖለቲካል ፓዋር ግሮስ አውት ኦፍ ዘባራል ኦፍ ዘጋን የሚሉት የማርክሲስቶች አባባል የፖለቲካ ስልጣን ከጠበንጃ አፈሙዝ ይመነጫል ያድጋል የሚባለውን አምኖ እየተጓዘ ነው እና አባዱላ ቀርቶ የራሱ ቱባ ቱባ ባለስልጣናት እንደ ናቶ ስያ ብርሃ ገብረ አስራት አለምሰገድ ገብረ አምላክ የመሳሰሉ በርካታ የድርጅቱ ለሁለት ተሰነጠቀ ሲባል እንኳ ሲፒኤልኤስ አመራሩ አሁንም የዛን ጊዜ አመራር ያለ ነው። ምንም አልመሰለውም፣ እንዳለ እነሱን አንጠባጠል መጓዝ ነው ብሎ ነው የሄደው እና የእነኝህ ወጡ የተባሉት ባለስልጣናት ያን ያክል በትትል ሌ ፖሊሲ ተጽዕኖ ይኖረዋል የሚል ግምት ያለኝባቸው አመሰግናለሁ መልካም የምሰሩባቸው ስራዎች እለት ተእለት ከምታገኟቸው ከምዘግቡባቸው ወይም ደግሞ ዘገባዎችን ከምታወጡባቸው አቀራረቦች ጋር እንድታዛምዱ እንፈልጋለን አብርሃ በላይ ቀደም ብለህ ኢትዮ ሚዲያን አሳይተህናል ወደ ዋሽንግተን ዲሲ እንመለስ። ሁለት ተቋሞች ሲሳይ ቀደም ብለህ እንደተናገርከው የሰዓት የሬዲዮና ቴሌቪዥን ጣቢያ ነው በዓለም አቀፍ ደረጃ ነው ስርጭታችሁ። እንደ ተመሰረታችሁበት ዓላማ እንዳቀራረባችሁ ጠባይ ሁሉም የሚዲያ ዘርፎች ይለያያልና ጠባያቸው ልታቀርቡ የምችሏቸውና ትኩረት የምታደረጉባቸው ቢለያዩ እንኳን ኃላፊነቱ የት ድረስ ነው በምን መልኩ ነው የሚወሰደው የሚለውን ለመመልከትን ምን ሞክረው ሲሳይ አንተስ ምን ትላለህ? አመሰግናለሁ። እንግዲህ በሚዲያ ዓለም አቀፍም ሆነ በተወሰነ ክልል ውስጥ ይሰራጭ፣ በተለያየ መልክም ይቅረብ፣ ሁሉም ኃላፊነት እንዳለበት ይሰማኛል። እንደተባለው ደግሞ በተለይ በኤሌክትሮኒክስ የሚሰራጩ መልእክቶች ደግሞ ሁሉም ጋር የመድረስ አቅም ስላላቸው ኃላፊነቱ ደግሞ ትንሽ ጫና ያለ እንደሆነም ይሰማኝ። ዞሮ ዞሮ ግን እንደኛ አይነት ሚዲያ ደግሞ የተቋቋመው ኢትዮጵያ ውስጥ ሀሳብን የመግለጽ ነጻነት መሬት ላይ በተግባርን ለመዋል ብዙ ፈተና ታልፏል። ስለዚህ ብዙ ነገሮች ተሞክረው እነዛ መንገዶች ሁሉ በመዘጋጋታቸው አብዛኛው ከኢትዮጵያ ውጭ የወጡ ጋዜጠኞች የሚሳተፉበት መድረክ ነው። በዚህ መድረክ ውስጥ ያለን ሰዎች ኢትዮጵያ ውስጥ ዲሞክራሲ፣ ሰላም፣ በአጠቃላይ ችግሮች እንዳሉ ስለምንገነዘብ ኢትዮጵያን ሌላውም አለም የደረሰበት ሁኔታ ውስጥ መድረስ አለባቸው የሚልም ቁጭት ጀምር ስለሚያሰራም በዛ ረገድ ያሉ ክፍተቶችን ለመሙላት የምንሰራ ሰዎች ነን። ከዚህ ጋር እንግዲህ ተያይዞ ያለው ነገር የትኛውም ነገር እውነት ቢሆን እንኳን የማይነሱ ነገሮች አሉ። በተለይ በህዝብ መካከል ግጭትና ቅራኔ ነው የሚፈጡ አለ መግባባትን የሚያባብሱ ጉዳዮች ላይ እውነት ስለሆነ ብቻ አናቀርብም። ይሄ ከጋዜጠኝነትን ባሻገር ሀገራዊ ኃላፊነትም አለብን ብለን ስለምንሰራ፣ በተቻለ መጠን በህዝብ መካከል፣ በሃይማኖቶች መካከል እንዲህ አይነት ቅራኔን ልዩነትን የሚያባብሱ የታሪክ ቁልፎች የሚንቀሳቀሱ ነገሮች በዚያ መድረክ ላይ አናራግብም ነው። ስለዚህ ለኃላፊነት ስሜት ኢትዮጵያን ሁሉ በጋራ እያገለገለን ነው ብለን ነው የምናምን። አበበ ተራው ያንተ ነው። በመጨረሻ ያደረግነው እዚሁ ቅርብ ስለሆንክ ነው። እኔ ምችም የሬዲዮ ጣቢያ እንደመሆኑ መጠን አዲስ ድምፅ ሬዲዮ በዋሽንግተን ዲሲ ይተላለፍ እንጂ በመላው ዓለም በተለያዩ ማስተራጫዎች ይደመጣል እና ሬዲዮ ደግሞ አሁን ለምትሉት ጥያቄ ቁልፍ ይመስለኛል። ቅድም ከአፍሪካን ዳንኤል እንደተናገረው ወዲያው በቀጥታ የሚሰማ ጉዳዩም ያለበት ቦታ ላይ የሚሰሙ ድምጾችን ዳይሬክት ማስተላለፍም ስለሚቻል ሬዲዮ ኃላፊነት፣ በዚህ በጠየቃችን ጥያቄ ከባድና ከፍ ያለ ነው ብዬ ነው ማስ በመጀመሪያ ደረጃ ያለው አሁን የለውጥ ለውጥ ይሸታል የሚለው ነገር ኢትዮጵያ በእኛ እድሜ አንድ አንዳንዶች ወንድሞቻችን እድሜ ደግሞ ሁለት እንግዲህ በድምሩ የሚመጣ ካለ ሶስት መንግስት ለውጥ ልናይ ነው። እና ህዝቡ ራሱ ለውጥን እንመደበት እና አንድ ለውጥ በመጣ ጊዜ እንዲህ ቢሆን ኖሮ እኮ የከፋ ነገር አይመጣም እያለ የተቆጨበትንም ጊዜያቶች ስለምናይ የአሁኑ ለውጥ እውነተኛ እና የማንጸጸትበት ለውጥ እንዲሆን የኛ ኃላፊነት ከሬዲዮ ጸባይነቱ አንጻር ከፍ ያለ ነው ብዬ ነው የማስበው እና ጥንቃቄም እናደርጋለን። በኢትዮጵያ ውስጥ የሚመጣው ለውጥ ኢትዮጵያዊ ለውጥ እንዲሆን የአዲስ ድምጽ ሬዲዮ በጣም ጥረት ያደርጋል። ኢትዮጵያዊ ለውጥ እና ምን አይነቷ ኢትዮጵያ፣ ይሄ ሁሉ ነገር የሚተረማመስበት ለውጥ ስለሆነ በተቻለ መጠን የሁሉም ህብረት ስር ተሳትፎ ያለበትና ለውጡ ግን ኢትዮጵያዊ ለውጥ እንጂ የመበተን አደጋ የሌለበት አሁን ሀያ ስድስት አመት ያሳለፍነው ስምንት ሀገር ሳይሆን አንድ ሀገር እንደሆነ ያለች አድርገን ነው። እኛ ፕሪንስፕል አውጥተን ነው የምንንቀሳቀስ። ሰው ላይ ወደው ሊወደው ይችላል። እያደረግን ያለው ግን የሚመጣው ነገር ጠቅላላ ኢትዮጵያውያንን በጋራ አብረው እንዲኖሩ የሚያደርግ ለውጥ፣ ፍጹም ወደ ቢቂም በቀል የማይወስድ ለውጥ፣ ተጠያቂነት ቢኖርም ህጋዊና ህዝብ ያጸደቀው ህገ መንግስት ዳኛ ስርዓት ባለበት መልክ የሚጠየቁ እንጂ ድሮ እንዲህ ነበርክና አሁን እርምጃ ይወሰድ ባህል የሚል አይነት አሁን ያሉት ስልጣን ላይ ያሉት ሲያደርጉ የነበሩትን አይነት ለውጥ እንዳይሆን ከሁለቱም ለውጦች ከደርግም ለውጥ፣ ከኃይለ ስላሴም ለውጥ፣ አሁን ደግሞ ከወያኔም ለውጥ የማይቀር ለውጥ ነው እና ህዝቡ ተምሮ የማይጸጸትበት ለውጥ ሊያመጣ የሚችለው ምንድን ነው ብለን በዛ መሰረት ላይ ነው አዲስ ድምጽ ሬዲዮ ፕሮግራሙን የሚሰራው። መልካም። አንድ ደረጃ ገፋን አድርገው አሁን በመሰረታዊነት የሚታዩትን ከየራሳችሁ ተቋማት ጠባይና አቀራረብ ጋር እያዛመዳችሁ ተናግራችኋል። ሶስታችሁ በግል ነው ተቋማቱን የምትመሩት። አብርሃ በላይ ኢትዮ ሚዲያ፣ ሌሎች አጋዞች ካሉ እርግጠኛ አይደለሁኝም አበበ በለው አዲስ ድምጽ ሬዲዮ፣ ዳንኤል ብርሃኔ ሆርን አፌርስ የተባለውን የኦንላይን መጽሄት ነው የገለጽ ክለም ሲሳይ በኢሳት ቴሌቪዥንና ሬዲዮ የሚተላለፉ ፕሮግራሞችን በመልኩ በመልኩ ለማየት ነው የምንሞክረው። እስኪ ሁለት ነገሮችን እንመልከት። ዘመኑ ተቀይሯል። የማህበራዊ መገናኛ ብዙሀን የጎላ ድርሻ የተለመደው መገናኛ ብዙሀን ከሚያደርጉት ስራ ትይዩ በቀላሉና ወዲያውኑ የሚደረጉ ነገሮች ከናደጋቸው ፊት ለፊት አሉ ጠቃሚነታቸው በፍጹም ጥያቄ ውስጥ በማይገባበት ነገር ግን ይነስም ይብዛም እንደ መደበኛ መገናኛ ብዙሀን በሚሰሩ ተቋማት ላይ ያለው ኃላፊነት የጎላለውና መረጃን በጊዜ ለማቅረብ በመፈለግና ያልተረጋገጠ ነገር ተላልፎ ሊያመጣ በሚችለው ጉዳት መካከል ያለ ትንቅንቅ የቆየ የሰነበተ ወደፊት ምናልባት የሚቀጥል ነው። ያን የምትመለከቱበትን መንገድ ከዛሬዋ ኢትዮጵያ ችግሮች ጋራ ከዛሬዋ ኢትዮጵያ ሁኔታ ጋራ ቅድም አዲሱ በመግቢያው በመንደርደሪያው ከጠቀሳቸው ፈጣን ተለዋዋጭ ሁኔታዎች ጋር ምንም አይነት መረጃ ሊመጣ ይችላል ብሎ በሚጠብቅ አስተሳሰብና ያ መረጃ የመጣበትን ነገር ለማረጋገጥ በሚፈለግ ወይ በሚጣርበት መንገድ ላይ እስኪ ይህን ፈታፈታ አድርገን ተራም መጠበቅ ላይ ያስፈልጋቸው ይችላል። እንቀባበል። አብርሃ፣ አንተ ጋር ልጀምር። እንደው በነገራችን ላይ አብርሃ፣ እድሉን አልወስድብህም፣ ግን ጥያቄ በምናቀርብበት ጊዜ ማንኛችሁም ልትገቡ ትችላላችሁ፣ ግን ስትገቡ እከሌ ነኝ ብላችሁ አስታወቃችሁን መቀጠል ይቻላል። አብርሃ፣ ለአንተ ነው የተሰጠ እድሉ፣ ቀጥል። እሺ፣ አብርሃ ላይ እንግዲህ ለጥያቄው ከማህበራዊ ሚዲያ ቀድሞ የሚወጡ ነገሮች አሉ። እነሱን እንዴት ነው ዋናው መደበኛ ሚዲያችን የሚጠቀመው የሚል መሰለኝን። እኛ በልምድ ያካበት ነው ነገር እንደ ኢትዮ ሚዲያ ማለቴ ነው በእርግጥ በሚዲያ በእንግሊዝኛው ዴድላይን ከጊዜ አንጻር የመሄድ ነገር አለ። የጊዜ እጥረት አለ። ትሎ ዜና በትኩሱ የማውጣት ዝንባሌ ሊኖር ይችላል። የፈለገውን ዋጋ ከፍለን ግን የምንታወቀው እንደው ረጋ ብለን አጣርተን እስካልሆነ ድረስ እንደዚህ ወጣ በሚል አውጥተን ለአደጋ የተጋለጥንበት ጊዜ ያለ አይመስለኝም ምክንያቱም ከብዙ ሀገሮች መማር ይቻላል የሚዲያ ጠቀሜታ ወይ የሚዲያ ምን አይነት እንደ ኢትዮጵያ ባሉ የፖለቲካ ቀውስ ውስጥ የሚኖሩ ሀገሮችን ምን ያህል ሚዲያው የባሰ አደጋ ሊያስከትል እንደሚችል ጠንቀቀን ስለምናውቅ የምናደርገው የምናወጣቸው ዜናዎች የሆኑ ሌሎችም ጽሑፎች ህዝብን ከህዝብ የሚያቀርኑ እንዳይሆኑ የሚያጋጩ እንዳይሆኑ እንዳውም ተቃራኒው የሚያቀራርቡ መሆን እንዳለበት አምነን ነው የምናወጣው። ለምሳሌ በቅርቡ ልክ በኦሮሞ ህዝብ ወገናችን ላይ በሶማሌ ክልል ታጣቂ ልዩ ኃይል በደረሰው ጥቃት፣ በሌላም አካባቢ በአፋርና በራያ ህዝብ ተከስቷል። የአፋር ልዩ ጥበቃ ልዩ ኃይል በራያ ህዝብ ላይ ዘመቻውን አካሄዱ። በመስከረም ሰላሳ ቀን ዘጠኝ ሰዓት የፈጀ ጦርነት ተካሂዷል። ያን ልበወለድ እንዳይሆን በኛ በኩል የተቻለን ምንጮች ጠይቀን ካረጋገጥን በኋላ በዛሬ ዕለት በኢትዮ ሚዲያ አውጥተነዋል። ምንድን ነው ልክ ምናልባት እድቡ ካጋጠመኝ እንግዲህ አዲስ ምዕራፍ እየገባን ይመስለኛል። ኢህአዴግ ያለውን የህዝብ ተነሳሽነት ለማምከን አንዱን ክፍለ ሀገር እንበለው በየትኛው ልዩ ሀይል መመታት እንዳለበት ለረዥም ጊዜ ተዘጋጅቶበት የመጠግበር ምዕራፍ እየገባ ያለ ይመስለናል። ስለዚህ በቋፍ ላይ ያለችን ሀገር ወደ ባሰ መቀመቅ ውስጥ እንዳንከታት በእኛ በኩል በጥንቃቄ ለኢትዮጵያ ሕዝብ ደግሞ ይህ የመከራ ጊዜ ያልፋል። ወደዛ ወደ ገደል ሊገፋህ የሚፈልግ ኃይል ያን አስቀድመ ማወቅ፣ መጠንቀቅ አለብን የሚሉ ጽሁፎች እንጂ ተገኝ ተብሎ አንዳንድ ሚዲያዎች እንደሚያደርጉት ፍራርጠን ሳናረጋግጥ ለሕዝቡም ይጥቀም ይህ ጉዳት ሳንመዝን የምናወጣቸው ነገሮች የሉም፣ በኢትዮ ሚዲያ በኩል ማለት ነው። አመሰግናለሁ ዳንኤልና ዳንኤል ቀጥል። ሁለት ነገር እነሱ ሲነገሩ ከነበሩ አንጻር፣ አንደኛ አላማ አንጻር ሲቀመጥ አሁን ለውጥ ማገዝ እንደዚህ ቢላስቀምጥ ነገር አለ። እርሶች የሚታየኝ መሰረታዊ ለውጥ የለም በበኩሌ ቢበዛ የሀይል አሰላለፍ ወይም የሀይል ምድጥኑ የሚቀየርበት ሁኔታ ይኖር ይሆናል እንጂ ከዚያ ያለፈ መሰረታዊ በአሳሰብም እሱ ሻሊ ያሳሰበን አሰራር ነው የሚያሳስበን፣ ግለሰቦቹ አይደሉም። በዛ አንጻር እኔ ያን ያክል መሰረታዊ ለውጥ ቢያንስ ቢያንስ ላፋጥነው ላዘግየው ብዬ የሚያስጨንቀኝ ለውጥ ይኖራል ወይም እንትን አለ ብዬ አላስብም። ነገር ግን ያ ማለት ኦፕንትማ ጨለምተኛ የመሆን ጉዳይ ሳይሆን አሁን ያለው ነገር ከመገምገም አንጻር በተለያየ መፍኩክላ ያሉ የሚመስሉ በዚሁ በገዢው ፓርቲ ውስጥ ያሉ የተለያዩ ሰዎች ወይም የተለያዩ ቡድኖች ናቸው። ስለዚህ አንዳቸው ከሌላቸው ስለ ሚዲያ ያላቸው አመለካከት፣ ለፖለቲካ ምን አይነት የፖለቲካ ስልቶችን ነው መጠቀም የሚለው ላይ ያላቸው አሳሰብ ምናምን አንድ አይነት ነው። መሰረታዊ ልዩነት አያላይባቸውም እስካሁን ድረስ ከምናየው። ስለዚህ ዞሮ ዞሮ ግን በዚህ ሂደት ውስጥ በሚፈጠር ማንኛውም መንገጫ ገጭ የሚሆን ለውጥ የሚሆን ሀቴቨር በዛ ውስጥ ቀደም ሌሎች አጋሮች እንዳሉት በሚጎዳበት አገር የሚፈርስበት እንዳይሆን እዛ ላይ ጥንቃቄ ማድረግ ይገባል የሚለውን እጋራዋለሁ። ሌላው አንድ ወቅቱ የፈጠረው ቻሌንጅ ብዬ የማስቀምጠው ነገር ምንድን ነው እንግዲህ፣ ምንጭ ሲገመገም ሁሉ ጊዜ በሚዲያ ላይ እንደምታቁት ስፔሻሊ ኢትዮጵያ ባለ ሀገር ደግሞ በቀጥታ የሚመለከተው ና ኃላፊነት የሚወስደው ሰው ኦን ዘ ሪኮርድ ስሙን ሰጥቶ ለመግለጽ ፈቃደኛ ስለማይሆን ከዛ ማጅ ሳያለፈው ነው የሚሆነው። ወይም የሚመለከተው ሰው ሆኑ ስፔሻል አብዛኛ ስማቸው እንዲገለጽ አይፈልግም። ስለዚህ የምንጭ ግምገማ አድርገህ እና ስለ አጠቃላይ ስለ ትሬንዱ ስለ ሂደቱ ካለ ግንዛቤ ተነስተህ ነው መረጃ የምትገመገመው። አሁን ልክ እንደዚህ ሁኔታዎች የሚለዋወጡበት ሲፈጠር ግን በመሃልም ራሱ ነው የሚያዛባው፣ እና ያ የሚፈጥረው አዲስ ፈተና ይኖራል። አሁን እዚጋ እንደምሳሌ ብገልጽ አቶ ባዱላ መልቀቂያ የመረጃ ስርጭቱ በኖርማል ጊዜ እ የዛሬ አመት ወይም የዛሬ ሁለት አመት ቢሆን ኖሮ አግባብነት ሊኖራቸው የሚችሉ የመረጃ ምንጮች አሁን አግባብነታቸው አጠያቂ ይሆናል። ሰውየው ራሳቸውም ሊቀይሩ ይችላሉ አቋም፣ ወይ ደግሞ ማወቅ የሚገባቸው ሰዎች አያውቁም። እንደዚህ እንደዚህ ዓይነት ነገር የሚኖረው ያ ለውጡ የሚፈጥረው መግለጫ ገጭ፣ በምንጮችና በመረጃው ጥንካሬ ላይ የሚፈጥረው ፈተና ይኖራል። ይህንን ከወቅቱ አንጻሩ ተለያየ ይዤ ላስቀመጥ የሚችለው የሚል ማስቡና ይህንን ሀሳቢ አድርጎ ተጨማሪ ጥንቃቄ ተጨማሪ ጥረት ማድረግ ይጠይቃል ማለት ነው። እሺ እሺ፣ ቀጥል የተነሳው ምንም መሰረታዊ ለውጥ የሚባል ነገር ሊመጣ አይችልም የሚለውን ነገር ዘዳኔ ልሰምቻለሁ ከውስጣቸው ማለት ስልጣን ላይ ካለው አካል የለውጥ ፍላጎት ወይ ደግሞ የማናቸውን መንገድ ከመጡበት መንገድ ራሳቸውን የመለወጥ የትኛውን ቡድን ቢወጣ የተለየ ነገር እንደማይጠበቅ ይናገር ሰምቼዋለሁ። ምናልባት በዚህ በኩል በእኔም በኩል ስልጣን ላይ ባለው አካል የተለየ ነገር አይጠበቅም። ምናልባት አንዳንድ የጥገና ነገር አድርገው እንደገና የተጨማሪ ዓመታት እንዴት መግዛት አለብን የሚለው ነገር ላይ ላያስማማቸው የሚችሉ ነገሮች ይኖራሉ። ከዚህ ጋር የተያያዘም በመካከላቸው የተፈጠረው ነገር ነው። ኢትዮጵያ ውስጥ ቀውሱን እያባባሰ ያለው ግን በእነሱ ለውጥ ለአመቱ ማለት አገሪቱ ውስጥ የተፈጠረው ሁኔታ ወደኋላ የሚመሳል ማለት አይደለም። በማናቸው ሁኔታ ኢትዮጵያ ውስጥ የለውጥ እንቅስቃሴው እየገፋ መጥቷል። ይህ ለውጥ እንቅስቃሴ ወዳልሆነ አቅጣጫ እንዳይሄድ የተደራጁ ኃይሎች ይህን እንቅስቃሴ እንዲመሩና ኢትዮጵያ ውስጥ ኢትዮጵያውያን ሁሉ በጋራ ተጠቃሚ የሚሆኑበት ስርዓት እንዴት ይጣ የሚለው ነገር እሱም እያነጋገረ እንዳለ እገነዘባለሁ። በዋናነት እሱ ላይ ማተኮር ነው። ግን ከዚህ አሁን ኢትዮጵያ ውስጥ እየተካሄደ ካለው ሁኔታ ጋር አያይዘው መመልከት ይቻል ሆነ በዋናነት ዞሮ ዞሮ በኢትዮጵያ ፖለቲካ ስልጣን ላይ የበላይ ሆኖ ሁሉ ነገር እየተቆጣጠረ ያለው አሁንም ህወሀት ነው። እሱ ጥያቄ ውስጥ የሚገባ ነገር ያለ አይመስለኝም። ከዚሁ ጋር ተያይዞ አሁን የአቶ አባዱላም የመልቀቅ የአቶ በረከት ስምኦንም በተመሳሳይ መጀመሪያ ከንግድ ባንክ ቦርድ ሊቀመንበርነት መነሳት፣ በኋላም ከዚህ ከፖሊሲ ምርምር ተቋም ውስጥ ከምክትል ኃላፊነታቸው ለመልቀቅ መወሰናቸው ይህን ነገር ሳይ የዘጠና ሶስት ዓመተ ምህረት የውሀት ክፍፍል ነው የሚታወሰኝ። በአጋጣሚ አቶ በረከትም አቶ አባዱላም በዛን ወቅት ዋ ስርስ ቦታ ሲሰነጠቅ አቶ መለስን ለመታደግ የተንቀሳቀሱ ሰዎች ናቸው። አቶ አባዱላ መከላከያ ውስጥ ነበሩ። አቶ በረከት ያው ብአዴን ውስጥ ሆነው ሁለቱም ያደረጉት እንቅስቃሴ ይታወቃል። ከዛ ጋር በተያያዘ እንግዲህ የአቶ መለስ ሞት ተከትሎ በህዋት ውስጥ የተፈጠረ አሁንም የአንጃ መሳሳብ አለ። እነዛ ለሂደቱ የተገፉት ሰዎች አሁን ተመልሰ መምጣት አዝማሚያ እያሳዩ ነው። ስለዚህ መቀሌ ላይ የህዋት ቡድን ስብሰባ ሲቀመጥ እነዛ ሰዎች ጉባኤው ላይ ሲገኙ እና አቶ በረከትና እና አቶ አባዱላ ያኛው ቡድን እየመጣ ነው የሚል ስጋት ስላደረባቸው ከዛ ጋር ተያይዞ ነው ወይ መልቀቂያ ያቀረቡት የሚለው ድም ነገር በጣም መፈተሽ ያለበት ይመስለኛል። ዞሮ ዞሮ በሁለቱም በኩል መሳሳብ አለ። የትኛውም በአዴንም ኦህዴድም ወደ የራሳቸው ጫፍ ሄዱ ብንልም ብቻቸውን እየሄዱ መሆናቸውን ምልክት አናይም። ከበስተጀርባ አንደኛው ከአንደኛ ዋስ ቡድን ጋር እየተሳቡ እንደሆነ እንረዳለን እና ኢትዮጵያ ውስጥ ያለ ሁኔታ ይሄ ነው ይሄ ማለት ግን የትኛውም ቡድን አሸንፎ ኢትዮጵያ ፖለቲካ ስልጣን ላይ ለመቆየት የሚያደርገው ጥረት አሁን ባለው ህዝባዊ ግፊት መቀጠል እንደማይችሉ ግልጽ ነው። ይህንን ለመቋቋም ደግሞ ይህን ደግሞ ሁኔታ ለመለወጥ የሚታገሉ ኃይሎችም እንዳሉ እንገነዘባለን። ትልቁ ነገር ይሄ የለውጥ እንቅስቃሴ ወደሚፈለገው አቅጣጫ እንደሄድና ኢትዮጵያን ሁሉ በጋራ ተጠቃሚ የሚሆኑበት ሁኔታ እንዲፈጠር ሚዲያውም ኃላፊነት አለበት። ከዚህ አንጻርም እኛም ማድረግ የሚገባ ነው። ምክንያቱም መረጃውን መስጠት ብቻ ሳይሆን በመረጃዎች መካከል፣ በህዝብ መካከል፣ በሃይማኖቶች መካከል በዚህ ቅራኔ የሚያባብሱ ነገሮች ላይ እሱን እየጠነቀጠ እየሰራን መሆኑም ደስ ጠባቂ ያለ ሁኔታ ይህ እንደሆነ ለማስታወስ ነው። አዲሱ ውይይቱን ጀመር አደረግን እንጂ አልቋጨንም። በጣም ሰፊ ውይይት ነው ያደረግነው፣ በዋዛ የሚጠናቀቅ የሚቋጭ አይደለም። የሚቀጥለው ሳምንት አጋማሽ ጀምረን ምናልባትም በተገኙ ፕሮግራሞች በተከታታይ የማቅረብ እድል ካገኘን እናቀርባለን። አድማጮች ተከታተሉ። i am going to be i ሽ የተማረ ልጄ ስለ ትምህርት ነው የሚያወራው። ጠቋሚ ይመስላል። ሙዚቃ የሚቀጥለውን ፕሮግራም የቀዳማዊ ኃይለስላሴ ዩኒቨርሲቲ ታሪክ የከፍተኛ ትምህርት መቋቋምና መስፋፋት ጉዞ በኢትዮጵያ የሚለው መጽሐፍ ባለፈው እሁድ ተመርቋል። አንተ ሄደህ ነበርና እንዴት ነበር? እንዴት ነበር? ታዋቂ ምሁራንና ተናጋሪዎች ነበሩበት። በእርግጥ በስራዎቻቸውም ከፍ ያለ እውቅና ያላቸው ታዳሚዎችንም ተመልክቻለሁ። የዋሽንግተኗ ሰር ጉድ ማርሻል አዳራሽም ከም በቃ ታጭቀ ነበር። ጥያቄና መልስ ነበረ አልነበረም? ለምን እንዳትለይ ጣልልህም አዲሱ ደራሲውን አጠገባችን አድርገን ይህም መጠየቃ ያስፈልግ ይሆናል። ልክ ነው። እናም ደራሲውን ወይም የዛሬ እንግዳችንን ባጭሩ ለማስተዋወቅ ነሐሴ 26921 ዓ ም የተወለዱት ዶክተር አክሊሉ ሀብቴ ትምህርታቸውን በጥንታዊው አገራዊ ስርዓተ ትምህርት ጀምረው ዘመናዊውን የአንደኛና የሁለተኛ ደረጃ ትምህርት በተፈሪ መኮንን አጠናቀቁ። ለከፍተኛ የዲግሪ ምረቃ የመረጡት በካናዳ ማኒቶባ በአሜሪካ ኦሃዮ ስቴት ዩኒቨርሲቲዎች ሲሆን የዶክትሬት ድግሪያቸውን ያገኙትም በትምህርት ጥናት ነው። መጀመሪያ በተመረቁበት ዩኒቨርሲቲ ኮሌጅ ከመምህርነት እስከ ዲንነት፣ ቀጥሎም በቀዳማ ኃይለስላሴ ዩኒቨርሲቲ ከአካዳሚ ምክትል ፕሬዚዳንትነት እስከ ፕሬዚዳንትነት የተጓዙና ሁለተኛው ፕሬዚዳንት ሆነው እስከ 1974 ዓ ም አገልግለዋል። ከኢትዮጵያ የመንግሥት ለውጥ በኋላም በዩኔስኮ የአፍሪካ ዩኒቨርሲቲዎች የልማት አስተዋጽኦ ዓለም አቀፍ ጥናትን መርተዋል። ወደ ኢትዮጵያ ተመልሰውም የባህል ስፖርትና የወጣቶች ጉዳይ ሚኒስትር ሆነው ሰርተዋል። እዚያው እንዳሉ በዓለም ባንክ ፕሬዚዳንት በሚስተር ማክናማራ ጠያቂነት ተመርጠው በባንኩ የመጀመሪያው አፍሪካዊ የትምህርትና የስልጠና ዲሬክተር ሆነው ከመስራታቸውም በላይ በዩኒሴፍም የትምህርት ክፍል ኃላፊ ሆነው በጡረታ እስከተገለሉበት እስከ 1995 ዓ ምት ድረስ አገልግለዋል። አዎ፣ የህይወት ዘመን ስራቸውን ባጭሩ ነው ለማስታወቅ የሞከር ነው። በቅድሚያ ግን እንኳን ደህና መጡ እንላለን። እንኳን ደህና መጡ እንላለን። ይህን ትምህርታዊ መጽሐፍ ለንባብ ስላቀረቡ እንኳን ደስ ያለው ለማለት እንወዳለን። እንኳን ተጋብዝ ከሆነት ጊዜ ስል እንግዲህ አንተ አላመችህም በሌላ ስራ ተጠምህ እንጂ ጥሩ ነው ቀረብህም ያሰኝ ነው። ይበልጥ ደግሞ በእውነት ቅድም እንዳልኩ ለምረቃው የመጡት ጽሁፍና አስተያየት ያቀረቡት ሰዎች ዶክተር ሙልጌታ ወዳጆ አንዱ ናቸው። ዶክተር አልማዝ ዘውዴ አቶ ተካልኝ ገዳሙ እሳቸው ሁሌ ወጣት ይሉታል። ቴዎድሮስ አበበ እሱም ግጥሙንም ቀደም ሲል ያነበበልን እሱ ነው እና ደግሞ ከርሳ ባር ደብረሰላም ደብረ ሰላም ቆሴት ዘላለም ቡራኬም ሰጥተው አንዳንድ ነገር ተናግረው መድረኩን ለሌሎቹ ተናጋሪ ያስረከቡና እነዚህ ትልቅ ያረገዋል ነገሩን እና እንደ የመጀመሪያውን ጥያቄ ለአንተ ደስተ ግሩም አዲሱ አንተ የመድረኩን ጥሩ ስዕል ሰጥተህናል። ይህ የቀዳማዊ ኃይለስላሴ ዩኒቨርሲቲ ታሪክ ይበል እንጂ ስለ ኢትዮጵያ ትምህርት ታሪክም ነው መጽሐፉ። በጥልቀት መመርመር ደጋግሞ ማንሳትና ማስቀመጥ የሚጠይቅ ነው። ትምህርት ስለምን የሚለውን እንደው መሰረታዊ ጥያቄ ብጠይቅ፣ እስኪ መሰረቱን የራሳችን እናድርግ። ለምንድ ነው የምንማረው? ትምህርት ለምን የሚለውን ነው በአጭሩ ለመመለስ፣ ሰው በመሆናችን ነው ለመማር የሚችል መናገር የሚችል ማሰብ የሚችል ፍጡር ሰው ነው። የሰው ልጅ መፍጠር ይችላል። ጸጋ አለው በተፈጥሮ። በእምነት ደረጃ ደግሞ በእግዚአብሔር አምሳያ የተፈጠረ ነው የምንለው። ይሄ ትልቅ ክብር ነው። ማሰብ እንድንችል አድርጎ ፈጥሮናል። ማመስገን እንድንችል አድርጎ ፈጥሮናል። በዛ መጠቀም መቻል ነው። ጥሩ መንደርደሪያ ነው አሉ ላይ ያቀረብከው። እኔ እንደው ማንም ሰው ሊጠይቅ የሚችለውን ይህም መጽሐፍ ምን አለም አድርገው ምን አስበው ጻፉት? እርግጥ ነው የዩኒቨርሲቲውን ታሪክ ለመጻፍ ነው፣ የጥንቱን የከፍተኛ ትምህርት መቋቋም እና መስፋፋት በኢትዮጵያ ውስጥ ያለውን ሁኔታ ለመዘርዘር ነው። ይሄው ነው ያነሳሳዎት? እንደ የቀሰቀሰውት ነገር አለ የዘመኑን ትምህርት አይተዋል፣ እርስ በእርስ ጊዜ የነበረውን አይተዋል። እና አሁን ይሄን እንደ መጻፍ ያነሳሳው ምንድን ነው ሰበቡ? ምክንያቱ ምክንያቶቹ ብዙዎች ናቸው። ስለ ትምህርት በአሁኑ ጊዜ የተጻፉትን ሳነብ ብዙዎቹ ቆንጨብ ቆንጨብ በማድረግ ትኩረቱ ወደ ፖለቲካ የሄደ አድርገው ነው ያቀረቡት። ሁለተኛ ደግሞ የትምህርት አሰጣጡ እንዲያው እንዳለ ከውጭ የመጣ ምንም አይነት ኢትዮጵያዊነትን ያልተላበሰ አጻጻፍ ነው የሚነበበው። እኔ ደግሞ በበኩሌ ሂደቱ ሌላ ሊሆን ይችላል ወይ ብዬን የጠየቅኩት ምንም አይነት የውጭ ሀገር ትምህርት በሌለበት ሀገር አዲስ ቋንቋ በነበረበት አገር ይሄ ትምህርት ከውጭ ሲመጣ እንዴት ሊጀምር ይችላል ሲባል ዶክተር ጌታቸው እንዳሉት ነው። ወይም እኛ ተማሪዎቹ ወደ ትምህርት ወዳለበት አገር መሄድ አለብን ወይም ትምህርቱ እኛ ወዳለንበት መምጣት አለበት። ይህን በሚሆንበት ጊዜ ግን ዝግጅቱ አልተሟላም ብሎ መንቀፍ አደገኛ ነው። ምክንያቱም የሚያቅሰው የለም። መጀመራችን ነው። ከዜሮ ነው የተጀመረው ይሄ ነገር። ቋንቋውንም አልተማርነውም፣ መማሪያውም አልነበረም። በዚህ ላይ ደግሞ የትምህርቱ ይዘት እንደ ሳይንስ ያሉት እንደ ፊዚክስ ያሉት ከእኛ መሰረታዊ ጥንታዊ ትምህርት ጋር ያልተያያዙ ናቸው። ስለዚህ እነዚህን እንዴት አድርገን ልናያይዝ እንችላለን የሚል ጥያቄ በአእምሮዬ ውስጥ ነው የመጣው እና በአጭሩ ቁጭ ብሎ ሲያስቡት የተካሄደው መንገድ በጣም ግሩም በሆነ መንገድ ነው የተጀመረው። አጨራረስ ላይ ግን አበላሽ ነው እና ይሄ ነገር እድል ቢያገኝ ኖሮ ወደፊት ለኢትዮጵያ እንዴት ይጠቅም ነገር ብሎ ትንሽ ፊሎዞፊካል በሆነ መንገድ ማሰቡና መቆጨቱ ይጠቅማል። እኔ የጻፍኩት ለእኔ ደግሞ፣ ባጭሩ ማንም ሰው በመጽሐፍ ይጠቀማል። ስለዚህ እኔ በመጽሐፍ ተጠቅሜ ተጠቅሜ ደግሞ እድል አግኝቼ አሁን ደግሞ እንደ አቅሜ ሌሎች ሰዎች በእኔ እድሜ ላሉ ሰዎች ወደፊት ለሚመጡ ሰዎች ደግሞ እኔ የሄድኩበትን ማካፈል አለብኝ። እኔ ያየሁትን አላዩም። ይህንን ለማሰብ ለሚፈልግ ወደፊት ኢትዮጵያዊ ትንሽ ቅርስ ማቆየት ያስፈልጋል በሚል ነው። መጽሐፉን መከፋፈል የሚቻል ይመስለኛል። እንዳየሁት እርስዎ በስንት ይከፍታል ይህን መጽሐፍ? በእኔ እይታ መጽሐፉ የተከፋፈለው በአምስት ክፍሎች ነው። የመጀመሪያው ክፍል መሰረታችን ታሪካችን ለብዙ መቶ ዓመታት የቆየው ጥንታዊው ስርዓተ ትምህርት ነው። ባህላዊ ትምህርት የሚባል አለ። ይህ ባህላዊ ትምህርት ማንም ሰው የሆነ ሁሉ የሚያስተላልፈው ነው። አባት ለልጁ፣ እናት ለልጇ፣ ከፍ ያለው ዝቅ ላለው በተፈጥሮ የሚያስተላልፈው ነው። ቋንቋውን፣ አበላሉን፣ አሰራሩን በተፈጥሮ የሚያስተላልፈው ነገር ባህላዊ ትምህርት ይባላል። እንግዲህ አሁን ይሄንን የጥንቱ ባህላዊ ትምህርት ምን ይመስላ የሚባለውን ነገር ለማግኘት የዛሬ ወጣቶች አንትሮፖሎጂ የሚማሩት፣ ኤትኖሎጂ የሚማሩት፣ አርኪኦሎጂ የሚማሩ፣ ሊንጉስት የሆኑ የታሪክ ሰዎች ሊፈለፈሉትና ሊያውቁት ይችላሉ የሚባለው ይሄ የመጀመሪያው ባህላዊ ትምህርት ነው። የሁለተኛው የጥንታዊ ትምህርት ያልኩት እኔ በዚህ ጽሑፍ ላይ ያተኮርኩት በጥንታዊ ስርዓተ ትምህርት በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተቋቋመውን እስካሁንም ድረስ በመስራት ላይ ያለውን ሰፊ ስርዓተ ትምህርት እንደ ሁለተኛ ክፍል አድርጌን ያቀረብኩት ስለሱ መነጋገር ይቻላል። ልክ እንደሱ ሱ በኢትዮጵያ ውስጥ የእስልምና ትምህርት የተማሩ የዛኑ አይነት ትምህርት እንዴት እንደ ተማሩ ሊቀረብ ይቻላል። በዛው አይነት ምናልባት ደግሞ የቤተ እስራኤል አባላት የሆኑ ደግሞ ያንኑ ደግሞ ሊያቀርቡ ይችላሉ። ይሄ መጽሐፍ ግን ትኩረቱ በተለይ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ባቀረበችው ነው። ምክንያት አለው፣ ይሄ የተደረገበትም እሱን ወደፊት ለመዘርዘር ይቻላል። ሁለተኛው እሱ ነው። ሶስተኛው ዘመናዊ ትምህርት የሚባለው በኢትዮጵያ እንዴት መጣ ነው። አጀማመሩ እንዴት ነው? ማን ጀመረው? ማን አስፋፋው? በአሁኑ ሰዓት እንደ ቀላል ነገር ወስደን የምንማረው በተጀመረ ጊዜ እንዴት ብልህ የሆኑ መሪዎች ነገሩን ጀመሩት በሚለው ስለ ዘመናዊ ትምህርት አጀማመር ነው። ይሄ ሶስተኛው ክፍል ነው አራተኛው በእውነቱ በዚህ ትምህርት ላይ በተለይ ደግሞ የመጀመሪያው ትምህርት ተስፋፍቶ ደረጃ ትምህርት ተስፋፍቶ የኮሌጆች መቋቋም ለምንድን ይሄ የመጣው መሪዎቹን ብልሆች የምለው ያለ ምክንያት አይደለም። አንደኛ ደረጃ ትምህርት በሚያስፋፉበት ጊዜ ጎበዝ ጎበዝ የሆኑትን መረጥ መረጥ እያደረጉ ውጭ ሀገር ይልኩ ነበር ከፍ ከፍ ያለ ትምህርት ለመማር በአገራችን ስላልነበረ፣ አንደኛ ለጥቂት ተማሪዎች ትምህርት ቤት ማቋቋም ራሱ ኢኮኖሚካል አይደለም። ሁለተኛ ደግሞ ዝም ብሎ መቆየት ደግሞ የአስኪ ቋቋም ድረስ አሁንም ትክክል አይደለም። መካከለኛውን መንገድ ይዘው ሁለተኛ ደረጃ ትምህርት ቤት አንዱን ከፍተው ከዛ ጎበዝ የሆኑትን ውጭ ሀገር እየላኩ በኋላ ሁለተኛ ደረጃ እየተስፋፋ እየተስፋፋ እየተስፋፋ ሲሄድ በእውነቱ አሁን ብዙዎች ኢትዮጵያውያን ልጆቻችን እዚሁ ሀገራችን ሁለተኛ ደረጃ እየጨረሱ ነው። ኮሌጃቸውንም እዚሁ ሀገራቸው ይማሩ ተብሎ የኮሌጆች ትምህርት እንዴት እንደተስፋፋ ይናገራል ይህ መጽሐፍ። አራተኛው ክፍል ዩኒቨርሲቲው እንዴት እንደተቋቋመ ነው። ይኸው እንግዲህ ኮሌጆች ተቋቋሙ እዛው ላይ አልቆመም። የኢትዮጵያ ትምህርት ለከፍተኛ ደረጃ እነሱን እያስተባበረ የሚያስፈልጉትን ደረጃቸውን እያሻሻለ የሚያስተባብር ዩኒቨርሲቲ እንዲከፈት ተደረገ። ስለዚህ ይሄ ክፍል ከተከፈተ ምን ተሠራ፣ ምን ተደረገ፣ ምን ችግር ገጠመው፣ እንዴት ይህን ችግር ተቋቋመ የሚለውን ክፍል የሚያትት ነው። በመጨረሻው ክፍል በዚህ ሁሉ ሂደት ምን ተማርን፣ ለወደፊቱ ምን ምን ችግሮች አሉ የሚሉትን፣ ምን ምን ጥያቄዎች አሉ ኢትዮጵያውያን የሆንን ይህንን መሰረት አድርገን የወደፊቱ ትምህርታችን ለማሻሻል ምን እናድርግ የሚለውን ነገር ለመጠየቅ የመጨረሻው መደምደሚያ ክፍል ተቋቁሟል። ስለዚህ በእነዚህ በአምስት ክፍሎች ነው የተመደበው። አዲሱ ስድስት መቶ ገጾች ያሉት ዳጎስ ያለ መጽሐፍ ነው ዶክተር አክሊሉ በዝርዝር ዘርፎቹን እንደገለጹት እድሉ ያላቸው መጽሐፉን ቅጁን ያገኙ እያገላበጡ እንደሚነጋገሩበት እናስብና አንኳር አንኳር ጥያቄዎችን በማንሳት ውይይታችን እንገፋ እናደርግ ከዘረዘሯቸው አምስት ዘርፎች ምናልባትም ወደ ዘመናዊ ትምህርት መሰረት ወደ ሆነው ጥንታዊ በሚል ሰይመውታል እርስዎ አገር በቀሉን ትምህርት መሰረት እናድርግ ና የኢትዮጵያ ከፍተኛ ትምህርትም ሆነ በአንደኛ ና በሁለተኛ ደረጃ ዘመናዊ ትምህርት ከመምጣቱ በፊት ዶክተር ጌታቸው ቀዳሚ ቃል ላይ ነጋዴውን ተከትሎ ትምህርት ያለበት ይሄዳል ይሉታል። የቆሎ ተማሪውን ታሪክ ይጨምራል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቅድም የእስልምናንም ጠቅሰዋል። ከሃይማኖቱ ጋራ ቋንቋ፣ ፍልስፍና፣ አስተሳሰብን አድማስ ሊያሰፉ የሚችሉ ትምህርቶችን መሰረት አስይዛለች። እስኪ ሽግግሩን እንመልከት። እርስዎ በዛ ሽግግር ወቅት ይልቁንም ደግሞ ታሪኩን የጻፉለት ቀዳማዊ ኃይለስላሴ ዩኒቨርሲቲ ዩኒቨርሲቲ ኮሌጅ ሲባል ከመጀመሪያዎቹ ተማሪዎች አንዱም ነወትና በማስተማርም በመማርም እድሜውን ያሳለፉበት ያ ሽግግር እንዴት መሰረት ይዞ ነበረ? ዘመናዊውን ስንቀበል የቤታችንን ጣልን ወይስ አብረን ያሻገርነው ነገር ነበር? አድማጮች፣ ውይይቱ አልተቋጨም። በኢትዮጵያ ዘመናዊ ትምህርት ታሪክ ላይ ያተኮረው አዲሱ መጽሐፋቸውን ተንተርሶ ከዶክተር አክሊሉ ሀብቴ ጋር የጀምርነው ወግ አልተቋጨም። ሳምንት ይቀጥላል። ለአሁኑ ግን እንግዳችንን ዶክተር አክሊሉ ለጊዜያቸው እናመሰግናለን። ጊዜ አሁን የአዲስ አበባ መስኮት ሊከፈት ነው። ሰላም። አዲሱና ሉላ እንዴት ሰነበታችሁ? ወደ ዛሬው ፕሮግራሜ ከመግባቴ በፊት ባለፈው ጊዜ አስታውሱ እንደሆነ ይህንን የያዝነውን ወቅት ወይም ደግሞ ክፍለ ዘመን መፀውን፣ ጸደይ እያሉ ይዘፍናሉ፣ ይጽፋሉ፣ ይገጥማሉ ይሄ ትክክል እንዳልሆነ ገልጸናል። የጠቅላይ ቤተ ክህነት የሊቃውንት ጉባኤም እነዚህ የወቅቶቹ የክፍለ ዘመኖቹ ቅደም ተከተል ተጠብቆ መሄድ እንዳለበት አበክረው ያስገነዝባሉ። ባለፈው ጊዜ ክረምት መፀው ጸደይ ሐጋይ የተባለ ትክክል አይደለም። ክረምት መፀው ሐጋይ ጸደይ ነው ትክክለኛው አካሄድ። ይሄ ጥቅምት ወር አልለቀቀኝም። አዲሱና ሉላ ዛሬ ደግሞ እዚሁ በተከፈተልኝ መስኮት ላይ ሆኜ ስለ ጥቅምት አንድ አጥንት ላጫውታችሁ ፈለግኩ። አቶ የምሩ አድምጤ የመገዘዝን ተራራ እንዲሁም ደግሞ የጣር ማበርን ነፋስ ብርዱን ቅዝቃዜውን እያነሱ በጥቅምት አንድ አጥንት ይሉናል አባቶቻችን ጥንት። በዚህ በቆላው ሳይሆን ከዚህ ከመከዘዝ እስከ መሀል ሜዳ ድረስ ባለው ተራራ ላይ በጥቅምት ከፍተኛ ብርዝ ይሆናል፣ ቀዜ ይሆናል፣ አመዳይ ይሆናል። እንዲያውም አመዳው ነጭ ነው። ነጭ አመዳይ የሆነበት ጊዜ አባቶቻችን ምን ያደርጋሉ? ያርዳሉ። በግ አርደው ያንን ጮማ አዘጋጅተው ምን ይሉ ነበረ? ይህንን ስጋውን ተሰርቶ በእንጀራ ብንጎርሰው ሆዳችን ውስጥ ይገባል። ነገር ግን አጥንቱን ስንግጥ በከንፈራችን ላይ ያዋዛዋል። በዚህ አይነት በጥቅምት አንድ አጥንት ብለን የምንናገረው ከንፈራችንን ስለሚያዋዛልን ነው ብለው ነው የሚናገሩት አባቶቻችን። ስለዚህ በጥቅምት ሲመጣ ይህን ብርዱንም፣ ውርጩንም፣ ቅዝቃዜውንም ለመከላከል የግድ በጥቅምት አንድ አጥንት ያስፈልጋል ማለት ነው። ማንም ሰው ሲሆን በቤቱ ሳይሆንም ተጎረቤቱ በጥቅምት አንድ አጥንት የማይበላ ሰው አንድ አጥንት የማይገፍ የለም። ብርዱ ምንም አይነካቸውም። በቃ እጃቸውም ሆነ ከንፈራቸውም ሆነ ማንኛውንም ይቋቋሙታል። በብርድ ምክንያት ብርድ ስለሆነ ነው። በጥቅምት አንድ አጥንት የተባለው ሌላ ምክንያት የለው። አሁን በቀደመታ አንድ አባት አሉ መሀል ሜዳ ደውዬላቸው፣ ዛሬም ቢሆን ዛሬም ቢሆን ይህንም ካናደርግ አናልፈውም። በጥቅምት አንድ አጥንት የምንለው በዚህ ደረጃ ነው ብለው አስረድተውኛል። መሀል ሜዳ ደውዬ ነበረ እየነበረ በቀደመታ። ጥቅምት ከፍተኛ ወርድ የብርድ ወቅት ነው። ነፋስም አለ ሀይለኛ ነፋሳል። በጥቅምት ብርድ ኳልሆት አንድ ልብስ አይበቃውም። ሶስት አራት ልብስ ለቆም አይበቃም። አመዳው ሌላ ነው። ቃር ማበር እንዴት ይቻል ይሆን? እንደው እንዴ ጭብጥ ብሎ ቁጭ ነው። አንድ ሰውዬ ምናለ ይባላል፣ ቃር ማበር ሞቼ በደንብ ከምቀበር ሮቢት ፀሐይ ሙቀዋለ ይባላል አንዱ ሰውዬ ለኳስ ልናወራ ነው ማለት ነው። አዶዳ ይሄ ጩኸት ንትርክና ጭቅጭቅ ቢያንስ ለ15 ደቂቃ ያህል ያለማቋረጥ ተካሂዷል። ልክ የዛሬ 15 ቀን ዳላስ ቴክሳስ ውስጥ አሉላ ለምን ወይም ምንድን ነው አልልህም አዲሱ በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ባካሄደው ሚያለቆች ምርጫ ላይ ተገኝተህ ነበርና ከዚያ ያገኘው መሆኑን አውቃለሁ እስኪ ቀጥል አዲሱ ግን መደማመጥ የሌለበት ስለሚመስል ዲሞክራሲያዊ የመሆኑ ነገር እውነት ነው እኔንም ገርሞኛል አንዱ የገረመኝ ይሄ ነው ይሄ ጩኸትና ጫጫታ አልፎ አልፎም ዘለፋ አዘል የቃላት ጦርነት የተሰማው ግን በፕሬዚደንት ምርጫው ላይ ብቻ ነበር በዚያን ጊዜ የህዝብ ግንኙነት ሹም የውድድሮች አስተባባሪ ሜንቶርና፣ አምድ ኮኦርዲኔተር የሚሉት ኦዲተር፣ የቢዝነስ ወይም የንግዱ ማናጀር ተመርጠዋል። ያኔ ብዙም ጮት አልነበረም፣ እንዲሁም አልተሰማም ማለት ይቻላል። ለምንድን ነው ታዲያ በተለይ በፕሬዚዳንቱ ምርጫ ይህ የሆነው ትላለ አዲሱ? ሌሎችም ስልጣንና ኃላፊነት ያላቸው ይመስለኛል። እኩል ስልጣን አላቸው። ግን እንግዲህ ይመስላል እንጂ አስቸጋሪ ነው። ም ከልምድ እንደማቀው አንደኛ ህጉ ለፕሬዚዳንቱ ብቻ የሚሰጠው ፕሬዚዳንቱ ብቻውን ለመፈጸምና ለማስፈጸም የሚችላቸው መብቶች አሉት። ከዚያ አኳያ አንዳንዶቹ ከአቶ ጌታቸው ጋር ያልተግባቡባቸው ነገሮች ስላሉ ፌዴሬሽኑ ራሳቸውም እንደሚያምኑት ለሁለት ተከፍሏል። አሁን እንግዲህ እነዚህ አባላት የተሰበሰቡት ማለት ነው ለፕሬዚዳንትነት የሚጠቁሙት ሁለት አይነት ሰዎች ሊሆኑ ነው ማለት ነው። አንዱ የአቶ ጌታቸውን ራዕይ የሚያስቀጥል ነው ብለው የሚያምኑበት፣ ሌላው ደግሞ አይ አዲስ ራዕይ ያመጣል ይልቁንም ስለ ኳስ የሚያስብ ለተጫዋቾች ደህንነት የሚቆረቆር ያስፈልጋል የሚሉ ሁለት ጎራዎች። ለማንኛውም እንግዲህ ጌታቸውና የእርሱ ደጋፊዎች ይፈልጉታል የተባለው አብይ ይኖርልኝና አዲስ ራዕይ አለው የተባለለት ደግሞ በቅጽል ስሙ ሻፍት የሚባለው ተካልኝ ሀብተ ስላሴ ተጠቆሙ። መድረኩ ለውይይት ሲከፈት የሆቴሉ መሰብሰቢያ አዳራሽ መልሶ ቀውጥ የሆነ እጅላፊ እንዳልነበረ ተስፋ አደርጋለሁ። ለማንኛውም ዘገባን ቀጥል። እስኪ ቅድም አንዱ ገረመኝ። ለምንድን ነው ለፕሬዚዳንት በሚደረገው ምርጫ ጊዜ ብቻ መጫጫ የሚኖረው ብያል ነበር። ሌላው የገረመኝ ደግሞ ይሄ ነው። ምርጫው ከተጠናቀቀ በኋላ የሚታየው ጸጥታና ስነ ስርዓት፣ የምርጫውን ውጤት የመቀበል ሁኔታ እንኳን እጅላፊ ለጆሮ ይከብዳል የሚባል ሃይለ ቃል የለም። በጣም ነው የገረመኝ። እንዲያውም ከአሁን አሁን ተያያዙ ነበር የምለው። ግን መደንገጤን ያየ አንዱ አጠግቤ የነበረ አይዞ ጋሻ አዲሱ የተለመደ ነው ዲሞክራሲ አይደል አለኝ። ለማንኛውም ወደ ድምፅ አሰጣጡ ስንሄድ ስለ እያንዳንዳቸው እጩዎች ደጋፊዎቻቸው ተናግረውላቸዋል። ከነዚህ መካከል የዴንቨሩ ዳዊት አጎናፈር አንዱ ነው። ንግግሩ ጉራማሌ ነበር፣ እንግሊዝኛም አማርኛም ብዙም አልተወደደለት። ልዩነታችንን አያጠብም፣ ወደ አንድነት አያመጣንም ይሄ ንግግር ብለው የተችአሉ

ቁጥራውን እንስማ በመጀመሪያ ለአብይ ነው የተቆጠረው አሁን ደግሞ የሻፍት ማለት የተካልኝ ተራ ነው የሚቆጠረው ለእሱ ድምፅ የሰጡ ማለት አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር። ውጤቱን እንስማ። እኔ መቼም ስርዓታቸውን አድንቅ ያለሁ ከዚ ሁሉ ጭቅጭቅና ከቃላት መወራወር በኋላ አብረው ሲሳሳቁ፣ አብረው ሲያወሩ አይቻለሁ። እና የሰሜን አሜሪካ ስፖርትና ባህል ፌዴሬሽን የሹማምንት ምርጫ ዲሞክራቲክ ነው ቢባል በእውነቱ ማጋነን አይሆንም እላለሁ። ሌሎች የታዘብኳቸውን ልጨምር። አንዱ በጣም ይቃወም ነበር የአሁኑን ተመራጭ ለፕሬዚዳንትነት የተመረጠውን። ከረር ያለ ንግግርም አድርጎ ነበረ። አጠገቤ ነበር የተቀመጠውና፣ እንደዚያ በኃይልና በቁጣ ስትናገር ቆይተህ አሁን የምታሳየው ሁኔታ ጥሩ ነው፣ ተገርሚያለሁ፣ በጣም አድንቄሃለሁ ብለው፣ የራስ ቤት ነዋ፣ በራስ ቤት ላይ ቦምብ አትወረውርም ነው ያለኝ። በእውነቱ በጣም ጥሩ ለዲሞክራሲ የመገዛት አቋም ነው። ሌላው የመቻቻል ባህሪ ያየሁበት ሁኔታ ለፕሬዚዳንትነት ተወዳድሮ ያልቀናውን ሻፍትን አዲስ የተመረጠው ፕሬዚዳንት አብይ ለሌላ ስልጣን ማለት ለውድድሮች አስተባባሪነት ቶርናመንት ኮኦርዲኔተር ይሉታል፣ ለዚያ መርጦት ያለ ብዙም ድካም ያለ ብዙም ተቃውሞ ሊመረጥ ችሏል። ሻፍት አሁን እንግዲህ ስራ አስፈጻሚው ኢሲ ውስጥ ሌላም ሃይል ገባ ማለት ነው። ይሄ ደግሞ ብዙዎቹን አረጋግቷል፣ አስደስቷል። ሌላ የኒውዮርኩ ሰሎሞን አሰፋ ለኦዲተርነት ተጠቆመ። በነገራችን ላይ ሰሎሞን ፕሮፌሽናል ኦዲተር እንደሆነ ተነግሮኛል። አብሮ ከሱ ጋራ የሳንዲያጎ ቡድን ተወካይ ወጣቱ አበበ ፈረደ ተጠቆመ። በዚህ ጊዜ የኒውዮርኩ ሰሎሞን አይ፣ ወጣቶችን ማሰባሰብ አለብን፣ ወጣቶችን ማስገባት አለብን ስለምንል፣ ግድ የለም እሱ ይወዳደር፣ እኔ በፈቃዴ ቦታውን ለርሱ ለቃለሁ ብሎ ወጣቱ ተመረጠ። ይሄ ጥሩ መንፈስ ነው በእውነቱ። አሁንም ሌላ ስራ አስፈጻሚ ውስጥ የሚወደዱ አባላት ብዙ ናቸው። አንዱ የስራ ዘመኑን ሶስት ዓመቱን የጨረሰው የቢዝነስ ማናጀሩ አለም አበበ ነበር። በሙሉ ድምፅ እሱ ራሱ ይቀጥል ተባለና ለሌላ ሶስት ዓመት ተመረጠ። እንግዲህ የኤስፍኔ የኦክቶበር የጥቅም ስብሰባ ይሄን ይመስል ነበር። በስብሰባው የታየ ግን ያላነሳሁት አንዳንድ ነጥብ ይኖራል። በተለይ ሪፖርት አቅራቢዎች ያነሷቸውንና ከአንዳንዶቹም ቅሬታ የተሰማባቸውን የሚመለከት ነው። ለሌላ ጊዜ እናቀርበዋለን። የስራ ዘመኑን የጨረሰውን አቶ ጌታቸው ተስፋዬን ከአዳዲሶቹ ተመራጮችም አነጋጋሪ የተባሉትን ሰዎች አነጋግር ያለሁ ያንንም ወደፊት የምናቀርበው ነው። በጣም አስፈላጊና ሊወሳ የሚገባው ጉዳይ ይህ ፌዴሬሽን ለተጫዋቾች ጤንነት ምን ያህል ይጠነቀቃል የሚለው ነው ነው ወይስ ዝም ብሎ መጠቀሚያ ብቻ ነው ያረጋቸው? በእንዲህ አይነቱ ስብሰባ ስለ ኳስ ከማውራት ይልቅ ስለ ሌላ ነገር፣ ስለ ትርፍና ኪሳራ፣ ስለ ድንኳን፣ ስለ መግቢያ ዋጋ፣ ስለ መኪና ማቆሚያ ወዘተርፈ ተነግሮ የኳስ ጉዳይ የተጫዋቾች ጤንነት ሁኔታ ብዙም አይወሳም ያሉኝ ጥቂት አይደሉም። ለምን ተጫዋቾቹ መስለውን የዚህ ዓመታዊ ስብስብ ምክንያቶች ቅሬታ ያላቸውን አነጋግሬ ያለው ገንቢ በሚሆንና ለወደፊቱ ጥንቃቄ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት በ19 ና በ22 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ፕሮግራሙን ካቀነባበረልን ንጉሶ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ በዚሁ እንሰናበታለን። ሰላም ደናደሩ።